በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፎዋል። በጌታ የተወደዳችሁ ውድ የእግዚአብሔር ልጆች፣ በክርስቶስ ኢየሱስ ስም ሰላም እላችኋለሁ። ዛሬም እንደገና በእግዚአብሔር ጸጋ ዙፋን ፊት ቀርበን ይህንን የከበረውን የእግዚአብሔርን ቃል ጥልቅ ምስጥር እንድንመለከት እግዚአብሔር የከበረ ዕድል ስለሰጠን የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ባለፈው ጊዜ ሳንቋጨው ያቋረጥነው ነው። የእግዚአብሔርን ሕግ ማንነትና ምንነት ጥናታችንን ዛሬ የምንቀጥል ይሆናል። ስለዚህ ወደዚህ ቀጣይነት ወዳለው ጥናት ከመግባታችን በፊት ራሶቻችንን ዝቅ በማድረግ በጸሎት እንጀምራለን። የዓለማት ሁሉ ፈጣሪ የልጆችህን እምባ የምታብስ በመልካም የምትመራቸው መልካምንና ክፉን የምትገልጽላቸው አምላክ ስምህ ለዘላለም ይባረክ። በዚህም ሰዓት በፊትህ እንገኛለን። እንደ ባለጸግነት መጠን ለልባችን የልብህን በመናገር እረፍትና ሰላም ካንተ ዘንድ እንዲሆንልን ፈቃድ ይሁን። ጸሎታችንን ስለ ሰማህና እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስም አሜን። ባለፉት ሁለት ክፍለ ጊዜዎቻችን ላይ ስለ እግዚአብሔር ሕግ ጠቅለል ያሉ ሀሳቦችን እንዲሁም ደግሞ ዝርዝር ሀሳቦችን በመመልከት ቆይታ አድርገናል። ዛሬም በአንዳንድ ሰዎች አስተሳሰብ ላይ የሚንጸባረቀውን የተሳሳተ ድምዳሜና ግምት መጽሐፍ ቅዱስ እንዴት እንደሚያወግዝ ከመጽሐፍ ቅዱሶቻችን ሀሳቦችን የምንመለከት ይሆናል። አንዳንድ ሰዎች ስናገሩ ሕግ አያስፈልግም ወንጌል ከመጣ በኋላ ብሎ ይላሉ ሕግና ወንጌል ምንድን ነው ሕግ ምንድን ነው ወንጌል ምንድን ነው መጽሐፍ ቅዱስ ሲናገር ወንጌል ማለት የምሥራችን እንደሆነ ይናገራል የምሥራች የተባለው ጌታ ኢየሱስ ክርስቶስ በቤተልሔም ከተማ የተወደደ ዕለት የተወለደ ዕለት፣ ዛሬ የምሥራች ልነግራችሁ መጥቻለሁ፣ በቤተልሔም ከተማ መድኃኒት የሆነ ይሱም ጌታ ኢየሱስ ክርስቶስ ተወልዶላቸዋል ተብሎ ለእረኞች ተነገራቸው። ወንጌል ማለት ጌታ ኢየሱስ ክርስቶስ ማለት ነው። ስለዚህ ወንጌልን ከእግዚአብሔር ሕግ ወይም ደግሞ ከሕግ ለይተን ለማስቀመጥ መሞከር ማለት ፈጽሞ ሊሆን የማይችል ሙከራ መሞከር ነው። ስለ ሕግን በምናነሳበት ጊዜ ሕግ ምንድነው? የእግዚአብሔር የባሕሪ መገለጫ ነው ብለን ተመልክተናል። እግዚአብሔር ስለ ሕጉ በምናገርበት ጊዜ ነፃ የሚያወጣ ፍጹም ሕግ ብሎ በያዕቆብ ምዕራፍ 1 ከቁጥር 25 ጀምረን በምንመለከትበት ጊዜ ተናግሮታል። እሱ ብቻም አይደለም በሮሜ ምዕራፍ 10 ቁጥር 4 ላይ የሚያምኑ ሁሉ ይጽድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ብሎ ተናግሯል። ክርስቶስ ራሱ የሕግ ፍጻሜ፣ የሕግ መደምደሚያ፣ የሕግ ቁንጮው ጌታ ኢየሱስ ክርስቶስ እንደሆነ ሌላው ደግሞ ጌታ ኢየሱስ ክርስቶስ ስለ ራሱ በምናገርበት ጊዜ እኔ እውነት ሕይወት መንገድ ነኝ። እውነት እግዚአብሔር ነው። ኢየሱስ እውነት ነው። እንዲሁም ደግሞ የእግዚአብሔር ትእዛዛት እውነት እንደሆኑ ባለፈው ክፍላችን ላይ ተመልክተናል። ስለዚህ በእነዚህ ሐሳቦች ላይ ተመሥርተን የእግዚአብሔር ሕግና ወንጌል እንዴት የተጣመሩ ነገሮች እንደሆነ በዚህ ጥናታችን ላይ የምንመለከት ይሆናል ማለት ነው። ድነት በእርግጥ በሕግ ሳይሆን በእምነት አማካይነት የምሰጥ የጸጋ ስጦታ ነው ኤፌሶን ምራፍ 2 ቁጥር 8 ላይ በጸጋ ድናችኋልና ማንም እንዳይመካ ከሥራ አይደለም ብሎ ይሞግተናል። ማንኛውም የሕግ ሥራ፣ ማንኛውም የተመሰገነ ጥረት፣ ማንኛውም መልካም ሥራ ብዙም ቢሆን ጥቂት መሥዋዕትነት የተከፈለበት ቢሆን ወይም ባይሆን ኀጢአተኛውን በምንም መንገድ አያጸድቀውም። ፈጽሞ መልካም ሥራ ሰውን ወደ ድነት፣ ወደ ሕይወት፣ ወደ ክርስቶስ መንግሥት ሊያስገባው አይችልም። ቲቶስ ምዕራፍ 3 ቁጥር አምስትና ሮሜ ምዕራፍ 3 ቁጥር 20 ላይ ማንም ጻድቅ የለም ሁሉም የእግዚአብሔር ክብር የጎደለው እንደሆን መጽሐፍ ቅዱሳችን ይናገራል። በመጽሐፍ ቅዱስ ውስጥ በሕግና በወንጌል መካከል ፍጹም መስማማት አለ። አንዱ ሌላውን ይደግፋል። በነዚህ በሕግና በወንጌል መካከል ስላለው ግንኙነት የበለጠ ጥናታችን እያደረግን ወደፊት እንቀጥላለን። እስቲ ሕግና ወንጌል ከሲና በፊት ወይም ደግሞ የእግዚአብሔር ሕግ በሲና ከመሰጠቱ በፊት እንዴት ዓይነት ግንኙነት ነበራቸው የምለውን እንመልከት። አዳምና ሔዋን ኀጢአት በሠሩ ጊዜ በደል፣ ፍርሃትና ችግር ምን እንደሆነ ተማሩ። ይህንን በዘፍጥረት ምዕራፍ ሶስት ከቁጥር ዐሥር ላይ እንመለከታለን እግዚአብሔር ለችግራቸው መልስ የሰጠ በደለኛ ያደረጋቸውን ሕግ በመሻር ወይም ደግሞ ከንቱ በማድረግ አልነበረም። ነገር ግን ነገር ግን ከእርሱ ጋር ወደ መጀመሪያው ኅብረትና ወደ መታዘዝ ለመመለስ ወንጌልን ሰጣቸው። ሕግን በመሻር ሳይሆን ሕግ ባለበት ወንጌል ተጨምሮ መጣላቸው። ይህ ወንጌል አንድ ቀን መጥቶ በክፉ ላይ ድልን የሚቀዳጀው በሚቀዳጀው የሴቲቱ ዘር በሆነው በአዳኙ አማካይነት የሚገኘውን የድነት ተስፋ ይዟል። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ጌታ ኢየሱስ ክርስቶስ የሆነው ወንጌል የሆነው እውነት የሆነው አዳኝ የሆነው መጥቶ እነዚህን በኀጢአት የወደቁትን ሊያድናቸው እንደሚችል ወንጌል ተሰበከላቸው። እግዚአብሔር እንደሚያከናውኗቸው ያዘዛቸው እንዲያከናውኗቸው ያዘዟቸው የመሥዋዕት ሥርዓቶች ስለ ሥርየት ጠቃሚ የሆነ ትምህርት አስተማሯቸው። ሥርየት የሚገኘው ደም ሲፈስም ያውም በአዳኙ ሞት መሆኑን አስተማራቸው። የእንስሳ መሥዋዕት በእነሱ ፋንታ በመሞት የሚያስሥርየውን አዳኙን እንደሚወክል በማመን የኀጢአት ይቅርታን አገኝ ምክንያቱም በጸጋው ድነዋልና። ይህ የወንጌል ተስፋ ለሰብአዊ ዘር የተሰጠው ዘላለማዊ የእግዚአብሔር የጸጋ ቃል ኪዳን ማዕከል ሆነ። ዘፍጥረት ምዕራፍ 12 ከቁጥር 1 ና እስከ 3 ድረስ፣ እንዲሁም ደግሞ ዘፍጥረት ምዕራፍ 15 ከቁጥር 4 ና 5 አልፎ ዘፍጥረት ምዕራፍ 17 ከቁጥር 1 እስከ 9 ለእግዚአብሔር ሕግ ከመታዘዝ ጋር የቀረበ ግንኙነት ነበረው። ለምሳሌ በዘፍጥረት ምዕራፍ 18 18 19 በምናነብበት ጊዜ የእግዚአብሔርን ሕግ መታዘዝ፣ የእግዚአብሔርን ፈቃድ መጠበቅ ከእግዚአብሔር ጋር ያለንን ግንኙነት እንዴት እንደሚያጠብቅ በዛ ቦታ ላይ እንመለከታለን። የእግዚአብሔር ቃል ኪዳን ዋስትናው የወንጌል ማዕከል የሆነው ከዓለም ፍጥረት ጀምሮ የታረደው በግ የእግዚአብሔር ልጅ ነበረ ዮሐንስ ራእይ ምዕራፍ 13 ከቁጥር 8 ላይ የእግዚአብሔር ጸጋ ሥራውን የጀመረው አዳምና ሔዋን ኀጢአት እንደሠሩ ወዲያው ነበር። ዳዊት የእግዚአብሔር ምሕረት ግን የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው፣ ቃል ኪዳኑን በሚጠብቁ ትእዛዛቱንም ያደርጉ ዘንድ በሚያስቡ ላይ ነው ብሏል። መዝሙር መቶ ሦስት ቁጥር ዐሥራ ሰባትና ዐሥራ ስምንት ላይ ይህን ሃሳብ እናገኛለን እንግዲህ ከሲና በፊት ወንጌልና ሕግ እንዴት እንደተገናኙ፣ እንዴት እንደታረቁ በዚህ ሐሳብ ተመልክተናል። እግዚአብሔር አስቀድሞ ለአዳምና ለሔዋን በኃጢአት በወደቁ ጊዜ ሕጉን እንደመሻር መሻር፣ ሕጉን እንዳላስፈላጊ ነገር እንደማንሳት ማንሳት፣ ምንድን ነው የሰጣቸው? ወንጌልን ሰጣቸው። ያ ወንጌል ምንድን ነው? ክርስቶስ መጥቶ ከኀጢአታቸው ሊያድናቸው እንደሚችል አረጋገጠላቸው። ያንኑ ቃል ኪዳን እግዚአብሔር ለአብርሃም ሲያረጋግጥለት ኪዳንን በዘርህና በእኔ መካከል አጸናለሁ ብሎ ተናገረ። ያ የእግዚአብሔር ቃል ኪዳን የወንጌልን ምስክርነት የእግዚአብሔርን ተስፋ የኢየሱስ ክርስቶስን መገለጥና ለሰው ልጆች ኃጢአት ራሱን አሳልፎ እንደሚሰጥ የሚያበስር ታላቅ ዜና ነበረ። ከዛ ከህ ከሲና በኋላ ሕግና ወንጌል እንዴት ተገናኙ? ከሲና በኋላ ሕግና ወንጌል ያላቸው ግንኙነት ምንድን ነው የሚለውን ደግሞ ስንመለከት በአስርቱ ትእዛዛትና በወንጌል መካከል ያለው ግንኙነት የቅርብ ግንኙነት የሕግንና የወንጌልን ጥምረት የበለጠ ያጎለዋል። ለምሳሌ የሕግ መግቢያው እግዚአብሔር አዳኝ እንደሆነ ይገልጻል። ዘጸአት ምዕራፍ 20 ቁጥር 1 ላይ የአስርቱ ትእዛዛትን አዋጅ ተከትሎ እግዚአብሔር የእስራኤልን ልጆች የእርሱን የሚያድን ጸጋ እንደሚያመለክቱ የሚያመለክቱ መሥዋዕቶች የሚቀርቡበትን መሰዊያ እንዲያቆሙ አዘዛቸው። እግዚአብሔር ከሕዝቡ ጋር የሚያድርበትንና የእርሱን በረከቶች የሚካፈልበትን፣ ኀጢአታቸውን ይቅር የምልበትን የቤተ መቅደስን ሥራ በተመለከተ አብዛኛውን ሜዳይ ሥርዓት ክፍል የሰጠው በሲና ተራራ ላይ ነበረ። ዘጸአት ምዕራፍ 24 ቁጥር 9 እስከ 13 ዘጠኝ እስከ ሰላሳ አንድን ልናነብ እንችላለን። እነዚህ ከሲና በፊት የነበሩ ቀላል የመሥዋዕት ሥርዓቶች መገለጫዎች እንደ ጥላ ይገልጹ የነበሩት ኀጢአተኞችን የሚያድናውን የክርስቶስን የማማልስ ሥራና የእግዚአብሔርን ሕግ ሥልጣንና ቅድስና ማረጋገጫ ነበረ። የቤተ መቅደስ አገልግሎቶች እያንዳንዱ ገጽታ አዳኙን ይወክላሉ። ይደሙ የነበሩ መሥዋዕቶች ሰብይ ዘርን ከሕግ ኩነኔ ወደሚያድነው የእርሱ የስርየት ሞት የሚያመለክቱ ነበሩ። ትእዛዛቱ አስርቱ ትእዛዛት ማለት ነው። በታቦቱ ውስጥ በተደረጉ ጊዜ ሜዳ ሥርዓቶች የእግዚአብሔር ከሰጣቸው ሕዝባዊ ደንቦች ጋር በሕግ መጽሐፍ ውስጥ ተጽፈው ከኪዳኑ ታቦት አጠገብ በሕዝቡ ላይ ሊመሰክሩባቸው ተቀምጠው ነበረ። ዘዳግም ምዕራፍ 31 ቁጥር 26 ላይ ኃጢአት በሰሩ ጊዜ ይህ ሁሉ ምስክር ኃጢአት በሰሩ ጊዜ ሁሉ ይህ ምስክር ድርጊታቸውን በመኮነን ከእግዚአብሔር ጋር ለመታረቅ ማድረግ ያለባቸውን ዝርዝር መስፈርቶችን ይሰጣቸው ነበር። ከሲና ጀምሮ እስከ ክርስቶስ ሞት ድረስ ሕግ ተላላፊዎች ተስፋን ይቅርታንና መንጻትን ያገኙ የነበሩት በቤተ መቅደስ አገልግሎት ሜዳይ ሕግ ውስጥ በተገለጸው ወንጌል በነበራቸው እምነት ነበር። ስለዚህ ከሲነ ተራራ በኋላ ሕግና ወንጌል ያላቸው ግንኙነት ምን ዓይነት ነበር? በአገልግሎት ሥርዓቶች፣ በመሥዋዕት ሥርዓቶች ውስጥ ክርስቶስ ለሰው ልጆች ኀጢአት ራሱን አሳልፎ እንደሚሰጥ የሚገልጽ ማብራሪያን ይሰጡ ነበረ። ዛሬስ ሕግና ወንጌል ከመስቀል በኋላ ከክርስቶስ መስቀል በኋላ ያላቸው ግንኙነት ምን ይመስላል? ብዙ ክርስቲያኖች እንደተመለከቱት የክርስቶስ ሞት ሜዳዊ ሥርዓቶችን የደመሰሰ ሲሆን የአስርቱ ትእዛዛት ጠቀሜታ ግን ቀጣይነት ያለው መሆኑን መጽሐፍ ቅዱስ አረጋግጧል። እስቲ እነዚህን ሥርዓቶች እነዚህን የመጽሐፍ ቅዱስ ክፍሎች እንመልከት። ሜዳዊ ሥርዓቶችና ወይም ደግሞ የመተዳደሪያ ሥርዓቶችና አስርቱ ትእዛዛት እንዴት ባለ ሁኔታ ቀጣይነትን እንዳገኙና እንደተቋረጡ ለመግለጽ አንድ ሜዳዊ ሥርዓትን በተመለከተ ክርስቶስ በሞተ ጊዜ የመሥዋዕት ሥርዓት የሚወክለውን ትንቢታዊ ምልክት ወደ ፍጻሜ ያመጣው። ጥላው ከአካል ጋር ስለተገናኘ ሜዳዊ ሥርዓት ወደ ፍጻሜ መጣ። የመሲሑ ሞት መሥዋዕትና ቁርባንን ያስቀራል። ዳንኤል ከብዙ ሚእት ዓመታት በፊት ይህንን ትንቢት ተናግሮ ነበር። ዳንኤል ምዕራፍ 9 ቁጥር 27 ላይ ክርስቶስ የሞተ ጊዜ የቤተ መቅደሱ መጋረጃ ከሰብአዊ ኃይል ውጭ በሆነ ሁኔታ ከላይ እስከታች ተቀዶ ነበር። ማቴዎስ ወንጌል ምዕራፍ 27 ቁጥር 51። ይህም የቤተ መቅደስ አገልግሎት መንፈሳዊ ጠቀሜታ ወደ ፍጻሜ መምጣቱን ያመለክት ነበረ። ምንም እንኳን ሜዳዊ ሕግ ከክርስቶስ ሞት ከክርስቶስ ሞት በፊት ጠቃሚ ሚና ቢኖረውም ሊመጡ ስላሉ ነገሮች ጥላ ሆኖ ብቻ ነበር እያገለገለ ነበር። ስለዚህ እነዚህ ነገሮች ጉድለቶች የራሱ የሆነ ጉድለት ነበረበት ጉድለት ነበረበት። አገልግሎቱ ጊዜያዊ ስለነበር የመታደስ ዘመን እስኪመጣ ድረስ ያውም ክርስቶስ እንደ እውነተኛ የእግዚአብሔር በግ እስከ ሞተበት ጊዜ ድረስ በግ እግዚአብሔር ሕዝብ ላይ ተጭኖ ነበር። እግዚአብሔር በክርስቶስ ሞት ከሕዝቡ ጫንቃ ላይ ያወረደው ሸክም በቤተ መቅደስ ውስጥ ይደረጉ የነበሩ የመሥዋዕት ሥርዓቶች ሕዝብን ከማንጻት ይልቅ ለሕዝብ የሚጨቁን ቀንበር ሆነው ቆይተው ነበረ። በክርስቶስ ሞት ሜዳዊውን ሕግ ሥልጣን ወደ ፍጻሜ አመጣው። የእርሱ ስርየት የስርየት መሥዋዕት ለኃጢአት ሁሉ ይቅርታን ሰጠ። ይህ ድርጊት በእኛ ላይ የነበረውን የሚቃወምንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ቆላስያስ ምዕራፍ 2 ቁጥር 14 ላይ እንዲሁም ደግሞ ዘዳግም ምዕራፍ 31 ቁጥር 26 ላይ ከዚያ በኋላ በማንኛውም መንገድ ቢሆን ኃጢአትን ማስወገድ ወይም ሄሌናቸውን ማንጻት ያልቻሉትን እነዚያን በከፍተኛ ጥንቃቄ ይደረጉ የነበሩትን ሥርዓቶችን ማከናወን አስፈላጊ አልነበረም። እነዚህ ሊመጡ ስላሉ ነገሮች ጥላ ናቸው። ቆላሴስ ምዕራፍ 2 ቁጥር 17 ላይ እነዚህን ጥላ የሆኑትን ውስብስብ መስፈርቶቻቸውን፣ የምግብና የመጠጥ ስጦታዎችን፣ የተለያዩ በዓላትን ማክበር ለምሳሌ ፋሲካ፣ ጴንጤቆስጤ፣ ወዘተ፣ አዲስ ጨረቃ ወይም ሜዳዊ ሰንበቶችን መጠበቅን ስለሚጠይቁ ሜዳዊ ሥርዓቶች መጨነቅ የሚያስፈልገን አልሆኑም። ከዚህ በኋላ ስለ እነዚህ ነገሮች የበለጠ ማወቅ ካስፈለገን ቆላሴስ ምዕራፍ 2 ቁጥር 16 ላይ ስለ እነዚህ ስለ በዓላቶች፣ ስለ ሰንበቶች፣ ስለ ቀናት ስለ ስርዓቶች የምናገሩ ናቸው። እነዚህ ስለ አስርቱ ትእዛዛት የምናገሩበት ምን ምነት አግባብ የላቸው። እንዲሁም ደግሞ ዕብራውያን ምዕራፍ ዘጠኝ ቁጥር 10 ላይ እነዚህ ሊረዱን ሊረዱን የማይችሉ ሊጠቅሙን የማይችሉ ወደ ድነት ሊያቀርቡን የማይችሉ በክርስቶስ ተፈጻምነት ያገኙ ትእዛዛት በክርስቶስ ሞት ተፈጻምነትን አግኝተው፣ ሁለተኛው አስርቱ ትእዛዛትና መስቀልን እንመልከት። ሲ አስርቱ ትእዛዛት በመስቀሉ ጊዜ ወይም ደግሞ ከመስቀሉ ወዲህ እንዴት ባለ ሁኔታ ተፈጻሚነትን አግኝተዋል? የክርስቶስ ሞት የሜዳዊን ህግ ስልጣን ወደ ፍጻሜ ሲያመጣ የአሰርቱ ትእዛዛት ሥልጣን መሠረተ ሙሉ በሙሉ አሰርቱ ትእዛዛት በጽናት ተቋቋሙ። ክርስቶስ የሕግን እርግማን በማስወገድ አማኞችን ከኩነኔው ነፃ አወጣቸው። እርሱ ይህንን ማድረጉ መርሆቹን እንድንጥስ ነፃነት በመስጠት ሕግን ሽሎታል ማለት አይደለም። ሕግን የሕግን ዘላለማዊነት በተመለከተ የተተረፈረፈ የመጽሐፍ ቅዱስ ምስክር እንደዚህ ዓይነቱን ምስ አመለካከት ያፈርሳል። ካልቪን እንዲህ ብሏል፣ የክርስቶስ መምጣት ከሕግ ሥልጣን ነጻ አውጥቶናል ብለን ማሰብ የለብንም። የእውነተኛና የቅዱስ ሕይወት ሕግ ስለ ሆነ እንደ እግዚአብሔር ፍትሕ ሁሉ የማይለወጥ መሆን አለበት ብሎ ተናግሯል። ጳውሎስ በመታዘዝና በመታዘዝና በሚያድን ጸጋ መካከል የጸጋ ወንጌል መካከል ያለውን ግንኙነት እንዲህ ገልጾታል። አማኞች የተቀደሰ ሕይወት እንዲኖሩ በመጥራት ራሳቸውን ለእግዚአብሔር የጽድቅ የጦር ዕቃ አድርገው እንዲያቀርቡ ኀጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም ብሎ ተናግሯል ሮሜ ምዕራፍ 6 ቁጥር 13ና 14 ላይ። ስለዚህ ክርስቲያኖች ድነትን ለማግኘት ሕግን አይጠብቁም። እንደዚህ ለማድረግ የሚሞክሩ ራሳቸውን የከፋ የኃጢአት ባርነት ውስጥ ያስገባል። አንድ ሕግ አንድን ሰው ከኩነኔው ከኩነኔም ሆነ ከኃጢአት ኃይል ሊያድነው ስለማይችል ያ ሰው ከሕግ በታች እስካለ ድረስ ከኃጢአት ግዛት በታችም ነው። ነገር ግን እነዛ ከጸጋ በታች ያሉ ከኩነኔ ነፃ መውጣትን ብቻ ሳይሆን የሚያሸንፉበትንም ኃይል ይቀበላሉ። ስለዚህ ኃጢአት አይገዛቸውም ማለት ሮሜ ምዕራፍ 6 ቁጥር 4። ጳውሎስ አክሎ እንዲህ አለ፣ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ሮሜ ምራፍ 10 ቁጥር 4 ላይ ስለዚህ እያንዳንዱ በክርስቶስ የሚያምን እርሱ ጽድቅ የሚያገኝበት መንገድ እርሱ ጽድቅ የሚገኝበት መንገድ በመሆን የሕግ ፍጻሜ መሆኑን ይገነዘባል። ክርስቶስን ማለት ነው። እኛ በራሳችን ኀጢአተኞች ነን፣ ነገር ግን በክርስቶስ ኢየሱስ በተቆጠረልን ጽድቅ ጻድቃን ነን። ሆኖም ከጸጋ በታች መሆን አማኞች ጸጋ እንድበፃ በኀጢአት አይቀጥሉ ሮሜ ምዕራፍ ስድስት ቁጥር አንድ ላይ ጸጋ ኀጢአትን ለመስራት ፈቃድን አይሰጣቸውም። በተቃራኒው ግን ጸጋ መታዘዝና በኀጢአት ለድልን በመቀዳጀትን የሚያስችላቸውን ኃይልን ይሰጣል። ሮሜ ምዕራፍ ስምንት ቁጥር አንድ እንዲህ ይላል፣ ስለዚህ እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማይመላለሱ በክርስቶስ ኢየሱስ ላሉ ኵነኔ የለባቸውም። ይህ ነው የመጽሐፍ ቅዱስ ማረጋገጫ። የክርስቶስ ሞት የሕግን ዓለም አቀፋዊ ሥልጣን በመደገፍ ሕግን አጎላው። አስርቱ ትእዛዛት የሚለወጡ ቢሆን ኖሮ እርሱ መሞት አያስፈልገውም ነበር። ነገር ግን ይህ ሕግ ፍጽምና ፍጹምና የማይለወጥ ስለሆነ እርሱ የበየነውን የሞት ቅጣት ለመክፈል ሞት አስፈለገ መሞት አስፈለገ የእሱን አስደናቂ መሥዋዕት የሚቀበሉ ሁሉ የዘላለምን ሕይወት እንዲያገኙ በማስቻል ክርስቶስ ይህንን ጥያቄ በመስቀል ላይ በመሞት ሙሉ በሙሉ አሟላ እንግዲህ ለእግዚአብሔር ሕግ መታዘዝ የሚያስፈልገን ለምንድን ነው ሰዎች በመልካም ሥራቸው ድነትን ማግኘት አይችሉም መታዘዝ በክርስቶስ የዳኑ የሚያፈሩት የጽድቅ ፍሬ ነው። በተለይ በመስቀል ላይ በተገለጸው በእርሱ አስደናቂ ጸጋ አማካይነት እግዚአብሔር ሕዝቡን ከኃጢአት ቅጣትና እርግማን ነፃ አውጥቷቸዋል። ምንም እንኳን ኃጢአተኞች ቢሆኑ ክርስቶስ የዘላለምን ሕይወት ሊሰጣቸው የራሱን ሕይወት ሰጠ። የእግዚአብሔር የተትረፈረፈ ፍቅር በተናዛዡ ሕይወት ውስጥ ተትረፍርፎ በተሰጠው ተትረፍርፎ በተሰጠው የጸጋ ኃይል አማካይነት ራሱን በፍቅር መታዘዝ የሚገልጸውን ምላሽ ይቀሰቅሳል። ክርስቶስ ለሕግ ዋጋ እንደሚሰጥና የመታዘዝን በረከቶች የሚያስተውሉ አማኞች ክርስቶስን የመሰለ ሕይወትን ለመኖር በጽኑ ይነቃቃሉ። እንግዲህ ወገኖች፣ የእግዚአብሔር ሕግ እንደዚህ ባለ ሁኔታ እኛን ከእግዚአብሔር ፈቃድ ጋር የሚያስነሳስርን ነው ማለት ነው ክርስቶስና ሕግን በምንመለከትበት ጊዜ ክርስቶስ ሕግን እንዴት ተናገረ? አጎላው እንጂ አልሻረውም። በመስቀሉም ቢሆን በሕይወቱ ጌታ እንዲህ ነው የተናገረው። የማቴዎስ ወንጌል ምዕራፍ 5 ቁጥር 18 ላይ እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት ይወጣ ወይም አንዲት ነጥብ ከቶ አታልፍም ሁሉ እስኪፈጸም ድረስ። የእግዚአብሔር ሕግ ዋና ዓላማ ሁል ጊዜ በአእምሯችን ውስጥ መጠበቅ እንዳለበት ክርስቶስ በጽኑ አሳስቧል። ያው እግዚአብሔር አምላኬን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳቢ እንድትወድና ባልንጀራህን እንደ ራስህ እንድትወድ ነው በማለት ተናገረ። ለምንድን ነው ሕግን የምንጠብቀው? ሕግን መጠበቅ የእግዚአብሔርን ፈቃድ የምናውቅበት የምንገልጽበት መንገድ ነው። ከልባችን ስንታዘዘው ለክርስቶስ እንኖራለን። የማንታዘዝ ስንሆን ለክርስቶስ አንኖርም፣ የክርስቶስ ልጆችም ልንሆን አንችልም ማለት ነው። ምክንያቱም ክርስቶስ ምን ብሏል? ብትወዱኝ ትእዛዜን ጠብቋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ። ስለዚህ መታዘዝ ሸክም ነው ወይ? አይደለም። መታዘዝ ሸክም ሳይሆን የምንባረክበት በረከት የምንቀበልበት መንገድ ነው። መጽሐፍ ቅዱስ እንዲህ ይላል መታዘዝ የክርስቲያን ባሕሪ በማጎልበት አማኞች እንደ አዲስ የተወለዱ ሕፃናት እንዲያድጉና በክርስቶስ ምስል እንድለወጡ በማድረግ የደህንነት ስሜትን ይፈጥራል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 እንዲሁም ደግሞ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ እናሳ ማግኘት እንችላለን። ይህ ከኃጢአተኝነት ወደ እግዚአብሔር ልጅነት መለወጥ በተሳካ ሁኔታ ስለ ክርስቶስ ኃይል ይመሰክራል። መጽሐፍ ቅዱስ በእግዚአብሔር ሕግ የሚሄዱ ሁሉ ምስጉኖች ናቸው ብሎ ይጠራቸዋል። መዝሙር 119 ቁጥር 1 ላይ እነሱ በእግዚአብሔር ሕግ ደስ እንደምላቸው እና ሕጉን በቀንና በሌሊት እንደሚያስቡ መዝሙር 1 ሁለት ላይ ተናግሯል። የመታዘዝ በረከቶች ብዙ ናቸው። አሪቆ ማስተዋልና ጥበብ የእግዚአብሔርን ትእዛዝ ስንታስዝ የምናገኝ በረከት ነው። መዝሙር 119 ቁጥር 98ና 99 እንዲሁም ደግሞ ሰላም፣ መዝሙር 119 ቁጥር 65፣ ኢሳይያስ ምዕራፍ 48 ቁጥር 13 18፣ ጽድቅ፣ ዘዳግም ምዕራፍ 6 ቁጥር 25 የንጹሕ ግብረ ገብ ንጹሕና ግብረ ገብ ያለው ሕይወት ምሳሌ ምዕራፍ ሰባት ቁጥር 1 እስከ 5 የእውነት ዕውቀት ዮሐንስ ወንጌል ምዕራፍ 7 ቁጥር 17 በሽታን መከላከል ዘፀአት ምዕራፍ 15 ቁጥር 26 ረዥም ዕድሜ ምሳሌ ሦስት አንድ ና 2 ምሳሌ 4 10 እና 22 የጸሎት መልስ እንደሚመለስለት ማረጋገጫ ማግኘት አንደኛ ዮሐንስ ምዕራፍ 3 ቁጥር 22 እንዲሁም ደግሞ መዝሙር 66 18 እንድንታዘዘው እየጋበዘን እግዚአብሔር ብዙ በረከቶችን ቃል ይገባልን። ዘሌዋውያን ምዕራፍ 26 ከቁጥር 3 እስከ 10 ዘዳግም ምዕራፍ 28 1 እስከ 12 በአዎንታዊ መልኩ ምላሽ ስንሰጥ የእርሱ የተለየ ሀብት የካህናት መንግሥትና ቅዱስ ሕዝብ እንሆናለን። ከምድር ሕዝቦች ሁሉ በላይ ከፍ ያል ራስ እንጂ ጅራት ያልሆን እንሆናለን ዘዳግም ምዕራፍ 28 ከቁጥር አንድ አልፎ 13 ላይ ስለዚህ የእግዚአብሔርን ሕግ በምንታዘዝበት ጊዜ በተለየ ሁኔታ የእግዚአብሔር ልጅነትን ማዕረግ እንቀበላለን ማለት ነው። የእግዚአብሔር ሕግ ልክ እንደ እግዚአብሔር ጻድቅ፣ እንደ እግዚአብሔር ፍጹም፣ እንደ እግዚአብሔር በጎ የሆነ ነው፣ እንደ እግዚአብሔር ሙሉ የሆነ እኛን ደሞ ወደ እግዚአብሔር አምሳልነት የሚቀይር ነው። በሁሉም በኩል የእግዚአብሔርን ፈቃድ ስንታዘዝ እግዚአብሔር ከእኛ ጋር አብሮ ለመሆኑ ሁል ጊዜ ማረጋገጫችን እናገኛለን ማለት ነው። የተወደዳችሁ እግዚአብሔር አምላክ በቃሉ ውስጥ ይህንን እውነት አስቀምጠልን ይህን እውነት በመታዘዝ በመታዘዝ የሚገኘውን በረከት ተካፋይ እንድንሆን እግዚአብሔር አምላክ ጸጋህን ያብዛልን። እግዚአብሔር ባርካችሁ። የተወደድከ አምላካችን ሆይ እናመሰግናሃለን። በጸጋህና በምሕረትህ ስለ ደገፍከን ስላቆምከን አሁንም እንለምናሃለን ጌታ ሆይ ባርኮትህ በእኛ ላይ ይሁን። ኃጢአታችንን በኢየሱስ ስም ይቅር በለን። ከዚህ በኋላ ሕግህን በኃይል መታዘዝ እንድንችል ጌታ ሆይ ጸጋህ ይብዛለን። በመልካሚያ አስበን ሁሉ እንደ ፈቃድ ይሁን በጌታችንም በኢየሱስ ክርስቶስ jenny's old. Very the following I